ወላጅ መሆን ቀላል ኃላፊነት ባይሆንም ብዙ ወላጆች ከዛሬ 10 ዓመት ወይም 20 ዓመት በፊት ከነበረው ጋር በማነጻጸር በዚህ ዘመን ልጅ ማሳደግ በጣም ከባድ መሆኑን ይናገራሉ። ዋና ምክንያታቸው ደግሞ ቴክኖሎጂ በተለይ ማህበራዊ ሚዲያ ነው። ሰላም ጤና ይስጥልኝ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ሳምንታዊ የጋቢና መሰናዷችን ጀምሯል። ዛሬ ስለ ወላጅነትና ልጅ አስተዳደግ በጥልቀት እንመለከታለን። የወላጆችን የቴክኖሎጂ አጠቃቀም በማስተካከል ልጆችን እንዴት ከሕፃንነታቸው ጀምሮ የቴክኖሎጂን ጥቅምና ጉዳት በአግባቡ ለይተው እንዲገለገሉ ማስተማር እንደሚችሉም የሚያብራሩልን ባለሙያዎች ጋብዘናል። ቀረውን ጊዜያቸው ወጥተው እንዲጫወቱ ያስፈልጋል። ፈጽሞ መከልከል ሳይሆን መገደብ። መገደብ ስንል ደግሞ ሰዓት ብቻ ሳይሆን የሚያዩትንም መምረጥ ያስፈልጋል። ምንድን ነው የሚያዩት? ወላጅ መጀመሪያ አይቶ ወይ አብሮ አይቶ መገደብ ያስፈልጋል። በወላጅ እጅ ነው ያለው መገደብም መፍቀድም። የነርስ ባለሙያና የልጆች አስተዳደግ አሰልጣኝ የሆነችውን ሳራ ዘመኑን ነው የሰማችኋት። ወደ በኋላ ላይ ትመለሳለች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ከጋቢና መሰናዶቻችን ጋር አብራችሁ ቆዩ። በሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ አንድ አካል እየሆነ የመጣው ቴክኖሎጂ ለወጣቶች በርካታ እድሎችን ይዞ የመጣ ቢሆንም ከአጠቃቀም ጋር የተያያዙ ችግሮች ወጣቶችን ለስነ ልቦናዊና ማህበራዊ ቀውስ እያጋለጣቸው ስለመሆኑ ባለሙያዎች ይናገራሉ። ባልደረባችን አስማማየ ነው በዚህ ዙሪያ የስነ ልቦና ባለሙያ የሆኑትን አቶ ያፌት ከፈለኝና የአዲስ አበባ ከተማ ነዋሪ አቶ ብርሃኑ ራቦን አነጋግረው ተከታዩን አዘጋጅቷል። እየሆነ ከመጣው የቴክኖሎጂ ለውጦች ጋር በቶሎ የሚላመዱት ወጣቶች በአሁኑ ወቅት ቴክኖሎጂ ይዟቸው የመጣቸው እድልና ፈተናዎች ዋነኛ ተቋዳጅ ስለመሆናቸው ባለሙያዎች ይገልጻሉ። በአብሮት የሥነ ልቦና ማማከር ማዕከል የሥነ ልቦና ባለሙያ የሆነው ያፌት ከፈለኝ ቴክኖሎጂ ለወጣቶች ይዟቸው የመጣቸው በርካታ እድሎች አሉ ይላሉ። የትምህርት ስራቸው ላይ፣ አጠቃላይ ማህበራዊ ግንኙነታቸው ላይ፣ ወደፊት ደግሞ ሊሆኑ የሚፈልጉት ነገሮች ላይ ትልቅ አንዱ መሳሪያ ሆኗል። ስለዚህ አንድ እንግዲህ ለምሳሌ ኢትዮጵያ ውስጥ ያለው ወጣት አሜሪካን ሀገር ካለው ወጣት ጋር ምን እያደረገ ነው፣ እያናኖር ስራ ተዘቢው ምን ይመስላል የሚለውም የተመሳሳይ ነገሮች እኩል መረጃ እንዲያገኝ አድርጎታል፣ ከመረጃ አንጻር። ሁለተኛ ከጥራት ካላቸው መረጃዎችን ወይም ደግሞ መሳሪያዎችን ከማግኘት አንጻር ደግሞ እነዛን እንዲያገኝ ረድቷቸዋል በከፍተኛ ከትምህርትና ከማህበራዊ ክዋኔዎች ባለፈ ደግሞ ቶሎ የፋይናንስ ገቢያቸውን ከማሻሻል አንጻር አሊያም ደግሞ ለእነሱ ጠቃሚ የሆኑ ነገሮችን የፈጠራ ክህሎታቸውን ከፈጠራ ክህሎቶቻቸው ውጭ ደግሞ የራሳቸውን ጸጋ ታለንታቸውን ለሌሎች ለማካፈል ትልቅ ሜዳ ሆኗል። የ19ና 20 ዓመት ወጣቶች አባት የሆኑት የአዲስ አበባ ከተማ ነዋሪ አቶ ብርሃኑ ራቦ በበኩላቸው ወጣቶች የቴክኖሎጂ ውጤቶች ይዟቸው የመጧቸውን እድሎች በአግባቡ እንዲጠቀሙ የወላጆች እገዛ እንደሚያስፈልጋቸው የራሳቸውን ተሞክሮ ዋብ ያደርገው ያነሳሉ። ቴክኖሎጂ እንግዲህ እኔ እንደ መሳሪያ ነው የምወስደው። አንድ የሚያፈጥ ከተጠቀምክበት፣ በጣም ወደ ስኬት የሚያንደረድር ካልተጠቀምክበት ደግሞ ወደ ገደል የሚያንደረድር በጣም መሳጭ የሆነ ልትለየው የማትችለው ሱስ ሊያስይዝ የማይችል መሳሪያ ነው ለእኔ። ስለዚህ ጥረት ሳረግ የነበረው ምንድን ነው፣ ልጆቼ ቴክኖሎጂውን እንዳይጠሉት፣ ነገር ግን ለትክክለኛው ነገር እንዲጠቀሙ፣ ሰዓቱም ደግሞ እንዲያውቁ፣ ሱስ አስያዥ እንደሆነ እንዲያውቁና ሱስ እንኳን ቢያስይዝ በእውቀት ነክ ነገር ሊያሳድጋቸው በሚችል ነገር ትምህርት ነክ በሆነ እንደገና ደግሞ የሚወዱትንና ወደፊት መሆን የሚፈልጉትን አቅጣጫ እንዲያሳያቸው መንገድ እንዲከፍትላቸው ዓላማቸው ጋር ለመድረስ መረጃ የሚሰጥ የሚያፈጥን እንዲሆን፣ በዛው ውስጥ ደግሞ ሻርክ እንዳለ የሚያጠምድ መረጃ የሌለኝ እንዳይመስላቸው። ለምን ቴክኖሎጂ አሁን ቤተሰብና ልጅን ከሁለት ከፍሎታል። ልጆቹ ወላጆቻቸው ምንም የማያውቁ ቴክኖሎጂ የማይረዱ አድርጎ ከቆጠሩ ከወላጆቻቸው ጋር ማመካከር ስለ ቴክኖሎጂ ማውራት አይፈልጉም። የስነልቦና ባለሙያው አቶ ያፌት ከፈለኝ እንደሚሉት ደግሞ ቴክኖሎጂዎችን በተለይም ከቅርብ ጊዜያት ወዲህ ወጣት ደንበኞቻቸው ይበዙላቸው የማህበራዊ ሚዲያዎች ከአጠቃቀም ጋር በተያያዘ በርካታ ችግሮች ይዘው እየመጡ መሆኑንና ወጣቶችን ለስነ ልቦናና ማህበራዊ ቀውስ እየዳረጋቸው ስለመሆኑም ይናገራሉ። የአይምሮ ጤናቸው ላይ ለምሳሌ ረጅም ሰዓት የእንቅልፍ ስራ ተዘቢያቸውን በማዛባት አልጋ ላይ ስልክን ተኝቶ መጠቀም ከዛ ደግሞ ቀንና ማታው ላይ ያለውን የቀን ከቀን ክዋኔያቸው ላይ ጫና ማሳደር አትኩሮት መጠን ላይ እጅግ ከፍተኛ በሆነ መንገድ የአትኩሮት መጠን አንድ ነገር ላይ የመቆየት ችግርን፣ ባህሪ ላይ ደግሞ ቶሎ ግልፍተኝነት፣ እነዛን ነገሮች ለመረዳት ወይም አዲስ አዲስ መረጃዎችን መፈለግ እነዚህ ከብዙዎቹ በጥቂቶቹ ናቸው እንግዲህ በአካላቸው ተንቀሳቅሰው ሄደው እንደ ድሮ እግር ኳስ ወይ ደግሞ ልጆች ተሰብስቦ ጨዋታ ሳይሆን ሲቀር የአካል እድገታቸው ጥንካሬያቸው በእንግሊዝኛው ፋይንና ግሮስ ሞተር አክቲቪቲያቸው የምንለው ከለጋ እድሜያቸው ጀምሮ እስከ አዋቂነት ላይ ትልቅ ሚና አለው። ሁለተኛ፣ ሶፋ ላይ ቁጭ ብሎ ቴሌቪዥንስ እና የብርሃኑ የሚለቀው ጨረር የአይን ባለሙያዎችም እያወጡት ያሉት የዛ ጠናዎች አሉ። ስነ ልቦናዊ ደግሞ አዲስ አዲስ መረጃ ስለሚሰጥ ቴሌቪዥኑ ድምፅ አለው፣ ስሜት አለው፣ እንቅስቃሴ አለው። ከዛ ከሱ ስሜት ውስጥ ከድምፅ ካለው እንቅስቃሴ ካለው የተለያዩ ቀለማት ካሉት ነገሮች ውስጥ ወጥተን በጥቁር እና በነጭ የተጻፈ መጽሐፍ ለማንበብ ስንል አትኩሮታችን ብዙ ፍላጎት አይኖርም እና ዘርፈ ብዙ አይነት እክሎች ካልተገራ ዘርፈ ብዙ አይነት እክሎችን አድሜ ጀምሮ እያሳዩ ነው። የቤተሰብ አማካሪ ጭምር የሆኑት አቶ ብርሃኑ ራቦም ከቴክኖሎጂው አጠቃቀም ጋር ተያይዞ ወጣቶች እየገጠሟቸው ያሉ ሁኔታዎች ወላጆችንም ናል ይላሉ። በጣም ያስጨንቃል። አሁን እኔ በእኔ ቤተሰብ አካባቢ የማያቸው ችግሮች አሉ ከፍተኛ ሆኔ ጫና አሳድራለሁ። እኔ በሙሉ በእኔ ሰርክል ያሉት ቤተሰቦቼ ልጆች የስክሪን የሚያዩበት ሰዓት እንዲቀንሱ ጥረት አደርጋለሁ። ነገር ግን አሁን ችግሮች ያልከው የሚገርሙ ልጆች መግባባት ራሱ አይችሉም። አሁን ከሰዎች ጋር ለምን ረጅም ጊዜ እስክሪን ላይ ቁጭ ስለሚሉ፣ አንደኛ ማውራት ራሱ አይችሉም በደንብ። ሁለተኛ ደግሞ ልክ ስልክ በማይኖርበት ጊዜ፣ ቴሌቪዥን በማይኖርበት ጊዜ ነርቨስ ይሆናል። በጣም ይቅበጠበጣሉ፣ ሰላም ያጣሉ፣ ይጮሃሉ። እንዲህ አይነት ችግሮች አሉ። ዓለም አቀፉ የጤና ድርጅት የቴክኖሎጂ አጠቃቀም በተመለከተ በዕድሜ ከፋፍሎ ባወጣው መመሪያ ሕፃናት እስከ ሁለት ዓመት ባለ እድሜያቸው እንደ ቴሌቪዥንና ሞባይል ካሉ የቴክኖሎጂ ውጤቶች እንዲረቁ ሲመክር ከሁለት እስከ አምስት ዓመት ደግሞ በቀን ከአንድ ሰዓት ያነሰ ጊዜ ብቻ እንዲጠቀሙ አሳስቧል። ወጣቶችን በተመለከተም በቀን ከሁለት ሰዓት ያልበለጠ ጊዜን እንዲያሳልፉ ባለሙያዎች ይመክራሉ። የአሜሪካ ድምፅ አስመሟየ ነው። ዋሽንግተን ዲሲ አስማማውን ለዘገባው አመሰግናለሁ። እየተከታተላችሁት ያላችሁት ሳምንታዊውን የጋቢና መሰናዷችን ነው። እንግዲህ ቀደም ባለው ዘገባ ላይ እንደተመለከታችሁት እንደ ቴሌቪዥን ስልክና ማህበራዊ ሚዲያ የመሳሰሉ ቴክኖሎጂዎችን በእነዚህ ቴክኖሎጂዎች ላይ የበዛ ጊዜ ማሳለፍ በልጆች እድገት ላይ አሉታዊ ተጽዕኖ ያሳድራል። ታዲያ ወላጆች በዚህ ምን ያክል ተቸግረዋል? ልጆቻቸውን ለማብቃትስ የቴክኖሎጂ አጠቃቀማቸውን በምን መልኩ ይቆጣጠራሉ? የሚለውን ለማወቅ በዩናይትድ ስቴትስ የሚኖሩ ወላጆችንም አነጋግረናል። እነሱ የሚሉትን ደግሞ ሰምተን እንመለሳለን። ስሜ ትዝታ ሮ ይባላል። ኒው ጀርዚ አካባቢ ነው የምኖረው። ዩስቴ ማለት ነው። ሁለት ልጆች አሉኝ። ወንዶች፣ እድሜያቸው አሁን አስራ ሁለት ና ስምንት ን በቴክኖሎጂ ጊዜ ማሳደግ በጣም አስቸጋሪ ነው። እኛ እንዳደግንበት አይደለም። ግን እውነታው ምንድ ነው አሁን ያለበት ጀነሬሽን ሰው የሚገናኘው እንኳን ልጆች፣ ወላጆችም፣ ትልልቆችም በፕሮፌሽናል ደረጃም በሶሻል ሚዲያ በቴክኖሎጂ ሆኗል። አይ ቲንክ የእኛ ስራ ምንድነው እንደ ወላጆች፣ እንዴት ነው እሱን ነገር ኦነር አድርገን የነሱ ትውልድ ይሄ ነው እውነት ነው። ግን እንዴት ነው መስመር የምናበጅላቸው? እንዴት ነው ሴፍ በሆነ መንገድ ያንን ነገር የሚያደርጉት በሚል ነው። ፕሬሽሩ አስቸጋሪ ነው። እውነት ለመናገር ብዙ ጊዜ ወላጆች የሚቸገሩበት ልጄ ብቻ ነው ስልክ የሌለው ወይ ልጄ ብቻ ነው ጌም የሌለው የሆነ ብቸኝነት እንዳይኖራቸው እና ያንን ቫልዩ ሲስተም አይ ቲንክ ራሳችን ማመን አለብን። ያንን ለምን እንደምናስቀር እና ደግሞ በእነሱ ቋንቋ በሚቀበሉት ቋንቋ አስረድተን የምንችለውን ማሟላት የማንችለውን ግን ከጥቅሙ ጉዳቱ ይቻላል። አንዳንዴ ሀክ የሆኑ ሰዎች ምናምን ኢንስታግራም ላይ ሲያሳይ አሳያቸዋሉ እኔ ከምላቸው ሲያዩት በደንብ ይገባቸዋል ማለት ነው። ከዚህ ነው የምጠብቀኝ የሚለው ነገር እና በርቱ ነው የምለው ሁላችንም ትግል ላይ ነው ያለ ነው። በርቱ። እሜ የፍጹም ርስቱ ይባላል የምኖረው በሲልቨር ስፕሪንግ ሜሪላንድ ነው። የሁለት ልጆች አባት ነኝ። ትንሹ ልጅ የስምንት ዓመት እድሜ ሲሆን ትልቁ የአስራ ስምንት ዓመት ልጅና ወደ መጀመሪያ ኮሌጅ የሄደ ነው። በአሁኑ ዓመት ቴክኖሎጂ ስልክንና ቲቪን ጨምሮ በአሁኑ ጊዜ በጠቅላላው በታዳጊ ህጻናት ላይ ትልቅ የሆነ የራሱን የሆነ ችግር እያስከተለ ያለ ነገር ነው። የመጫወት አቅማቸውን ቀንሶታል። የመግባባት ክህሎታቸውን፣ የንቃት ሁኔታቸውን እና የተለያዩ ፊዚካል አክቲቪቲቸውን ሊሚት አድርጎ በቤት ውስጥ ወይም በመቀመጥ በአንድ ቦታ በማሳለፍ አቴንሽናቸውን፣ አስተሳሰባቸውን የቀነሰ ሁኔታ ነው የሚታያለው። በአብዛኛው ትልቁ ነገር እኔ ሳሳደግ ልጆቼ አንደኛ ጠቀሜታው ምንድን ነው? እና ሊሚት አደርጋለሁ፣ ጊዜ ገደብ የሚባል ነገር አስቀምጣለሁ። የማጥናት የትምህርት ቤት ስራ ለመስራት ያው የሚጠቀሙት በአብዛኛው ኦንላይን ላይ ባለ ነገር ነው። ከዛ በአንጻሩ ሌላው ትልቁ በእኔ ቤተሰብ ውስጥ ፕራክቲስ የምናደርገው ወይም ልምምድ የምናደርገው በተቻለ አቅም ወደ ሌላ አክቲቪቲዎች ወደ ሌላ ከስክሪን ውጭ ሊደረጉ የሚችሉ ነገሮች ላይ ማተኮር ነው። ለልጆች እንደምናወጣው ህግ ለራሳችን ህግ መውጣት አለብን ብዬ ያምናለሁ። እና እንደ ምሳሌ ሆነን ልናሳይ የምንችላቸው ብዙ ተግባራቶች አሉ። አንዳንድ ነገሮችን ትምህርታዊ የሆኑ ነገሮችን አብሮ በማሳለፍ በማየት እና የውጭ አክቲቪቲዎችን በመጨመር ላይክ ፊዚካልም ሊሆን ይችላል፣ በስፖርታዊም ነገር ሊሆን ይችላል። አብሮ በማድረግ ልጆችን ወደዛ ነገር ውስጥ እንደ ኤግዛምፕል ሴት ኤግዛምፕል አድርገን ራሳችንን ማሳየት ያለብን እንደሆነ ነው የሚሰማ። የዩናይትድ ስቴትስ ነዋሪ የሆኑት ወላጆች ሀሳባቸውን ስላካፈሉን እጅግ አድርገን እናመሰግናለን። ዝግጅታችን አሁንም ይቀጥላል። የባለሙያዎችን ምክር ወዳካተተው ዝግጅቶቻችን ከማለፋችን በፊት ግን በፕሮግራማችን ላይ አስተያየታችሁን ለማካፈል በምን ታገኙታላችሁ ለሚለው ይህን የሚከተለውን ማስታወቂያ ሰምተን እንመለስ ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል የወጣቶችን ሐሳብ ሕልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ በአህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ወደ ስቱዲዮ እንግዳችን ከማለፋችን በፊት ሁለንተናዊ የልጆች አስተዳደግ ዙሪያ አዲስ አበባ ውስጥ ፓሬንቶን በሚል ስያሜ የሚያዘጋጀው ስልጠና አሰልጣኝና የስነ ልቦና አማካሪ የሆኑት አቶ ሽመልስ ገበየው በዚህ ዘመን ስላለው የልጆች አስተዳደግ ያካፈሉንን ጥቂቱን እናሰማችሁ። ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም አንድ ላይ ሰፈር ውስጥ ከተወለደ የእናትና ያባቱ ብቻ ሳይሆን የማህበረች በ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አለፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች እነሱም መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል ሬዲዮ ብንል ምናምን በጣም ጥቂት የሬዲዮ ጣቢያዎች አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ የሚሆን በጎ ባልሆነው መንገድ እየተገደበ ነበረ። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥተዋል። ወደ ግላዊነት እየመጣ ነው። በግላዊ የህይወት መንገድን የሚከተሉት አለማት ላይ ያንን የሚደግፍ ተቋማት ፈጥረዋል። አስቀድሞ ማለት ነው። ስለዚህ ሰው ብዙ አይቸገርም፣ ወደ ተቋማቱ ይሄዳል። እኛ ጋር ምንድን ነው የሆነው? እነዚህ ማህበራዊ መዋቅሮቻችን እየሳሱ እየሳሱ ሲመጡ እሱን ሊተካ ወይም የዛን ሚና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው። ልጄ በልጄ ጉዳይ ስቸገር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ ስራሴን ነገር ብቻ የሚሆን ለወላጅነትም ማዘጋጀው። ስለዚህ ልጅን ማሳደግ በጣም ፈታኝ ያደርጎታል። ከዛ ውጪ ዓለም ዝርግ ሜዳ ሆና የለም አሁን ከዛን ዘር መረጃ በጣም በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ የታለች መልሷል፣ ግባ ወደ ቤት። ከገባው በኋላ በቃ እኔ ሴፍ ነኝ እናቴም መረፍ ትላለች አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ። ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችውስ የምትሰጡት? ኦፊስ ስልጠናና ማማከር የሚል ድርጅት አቋቁምህን ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው። እና ፓሬንትሆን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው? ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ ታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሽው ከሶሻል ሚዲያው ከሌላው፣ ሚኒስትሪ ሚዲያ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለ መንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እየተሰፈረ እንደ እድሜ ደረጃውና እየተለያዩ የወላጅነት ፈተናዎች እነዛን ጥያቄዎች የሚመልሱ ተከታታይ ስልጠናዎች ይኖሩታል። በቀጥታ ወደ ስቱዲዮ እንግዳይ ነው መወስዳችሁ። እንግዳይ ሳራ ዘመኑ ትባላለች፣ የሁለት ልጆች እናት ናት። በነርስ ሙያ ለሀያ ዓመት አገልግላለች። በልጅ አስተዳደግም ስልጠና ወስዳ የልጆች አስተዳደግ የተሰኘ መጽሐፍ አሳትማለች። የተለያዩ ስልጠናዎችንም ትሰጣለች። በቅድሚያ ቴክኖሎጂ ያልተገባ አጠቃቀም በልጆች ላይ የሚያሳድረውን ጉዳት በመግለጽ ትጀምራለች። ብዙ መቀመጥ ለልጆች በጣም አደጋ አለው። ምክንያቱም ልጆች ቢያንስ አንድ ሁለት ሰዓት እየወጡ መጫወት አለባቸው። ያንን ይከለክላቸዋል። አርፎ ቁጭ ብለው ይውላሉ እሱ ትልቅ አደጋ አለው። ወጥቶ መጫወት፣ ፊዚካል አክቲቪቲዎች። ሌላው ደግሞ ከሰዎች ጋር ኮንቨርሴሽን ማድረግን፣ መነጋገርን፣ ማህበራዊ ኑሮ የሚለምዱት በመጫወት ነው ልጆች የሚለምዱት ብዙ በመጫወት ነው። አይምሯቸው የሚያድገው ቃላት የሚለምዱት ማውራት በደንብ የሚችሉት ከሰው ጋር በመነጋገር ነው። እሱን እሱን ሁሉ ይይዛቸዋል ቤት ውስጥ ቁጭ ብለው አንድ ቦታ ላይ በመጫወት እንደገና ደግሞ የመልመድ የአዲክሽን ባህሪ አለው።

አምጡ አምጡ የማለትም ሊያዳብሩ ይችላሉ። ለረጅም ጊዜ ከመጠቀም የተነሳ እና ከወላጆቻቸው ጋር ኳሊቲ ታይም ማሳለፍ ሁሉ ያቅታል። ይህን ይህንም በማድረግና በጤና ዙሪያ ትልቅ አደጋ አለው። አይንንም ሊጎዳ ይችላል። እሱ ላይ ብቻ አፍጥጦ በመቀመጥ ቶሎ አፋ ለመፍታትም ያጋጥማል። እሱ በተለይ ደግሞ ብዙ ወላጆች አሁን የሚቸገሩበት አፋ ለመፍታት እና ዘግይቶ የመናገር ችግርም ነው። አሁን በቅርብ ሰምቼ ያለሁም አንብቤ ያለሁም እንደዚህ ብዙ አለመነጋገር ብዙ መቀመጥ ለመፍታት ሊያዘገይ ይችላል እና ሱሱም አደጋ አለው። እና በጣም መገደብ አለብን፣ መከልከል ሳይሆን ፈጽሞ ግን ከተወሰነ እድሜ በኋላ መገደብ ያስፈልጋል። የሚያዩትንም መቆጣጠር ያስፈልጋል። ዝም ብሎ መፍቀድ አደጋ አለው። ብዙ መገደብ የሚለውን ስታነሺ፣ ይህ የስክሪን ታይም የምንለው ልጆች በቴሌቪዥን ፊት ወይም በኮምፒውተር ፊት የሚያጠፉት ጊዜ ያንን መቆጣጠር ለብዙ ወላጆች ከባድ ነው። አንዳንዱ ሙሉ ለሙሉ መከልከል ቴሌቪዥን ቤት ያልገዛም የማለት ወደ ማለት ይሄዳል። አንዳንዱ ደግሞ በየትኛው እድሜ ነው ስልክ ልንሰጣቸው የሚገባው የሚል ጥያቄ አይነሳል? እና ትክክለኛ የቴክኖሎጂ አጠቃቀም ለልጆች የሚባላለ የትኛውስ ነው? ያ እንግዲህ የሚባለው በጥናት እንግዲህ ታየው፣ ከሁለት ዓመት በታች ያሉ ልጆች እንደውም ባያዩ ነው የሚመረጠው፣ ፈጽሞ ባያዩ ስክሪን ታይም ሆነ ሁሉንም ነገር ከዛ በላይ ያሉ ደግሞ ለሰላሳ ደቂቃ። ያለው ምክንያቱ የሚቀረውን ጊዜያቸው ወጥተው እንዲጫወቱ ያስፈልጋል። ፈጽሞ መከልከል ሳይሆን መገደብ። መገደብ ስንል ደግሞ ሰዓት ብቻ ሳይሆን የሚያዩትንም መምረጥ ያስፈልጋል። ምንድን ነው የሚያዩት? ወላጅ መጀመሪያ አይቶ ወይ አብሮ አይቶ መገደብ ያስፈልጋል። በወላጅ እጅ ነው ያለው መገደብም መፍቀድም። እኔ በጣም የሚገርመኝ ነገር አንዳንድ ወላጆች ምን ይላሉ? አስቸገረኝ ለ የአራት ዓመት ልጅ፣ የስድስት ዓመት ልጅ አስቸገረኝ ይላሉ። እንግዲህ በዚህ እድሜ ካስቸገረ እንግዲህ አስብ የቲኔጅ ሲደርሱ ምን ሊሆኑ ነው። እና በዚህ እድሜ ያለ ልጅ ሊያስቸግረን እና ሊያቅተን አይገባም። ምክንያቱም በእኛ እጅ ነው ያለው። አሁን ምሳሌ እንትን አይፓድም ሆነ ምንም ፊት ለፊታቸው ካላየን እኮ አምጡ አይሉም። መደበቅ እንችላለን። ከዛ ደግሞ ማስረዳት እንችላለን። በዚህ ሰዓት ነው ማየት የምችለው ብለን የናን የስክሪን ሰዓት ሆነ የሶሻል ሚዲያ አጠቃቀምን በሌላ መተካት፣ በመሯሯጥ ልጆች እንዲጫወቱ ማድረግ፣ ጌም ማዘጋጀት፣ ቤት ውስጥ ቦርድ ጌም ከልጆች ጋር መጫወት፣ ዝቅ ብሎ ቁጭ ብሎ መጫወት፣ ይዞ መውጣት፣ መተካት። ዝም ብሎ መውሰድ ብቻም ሳይሆን ሌላ አክቲቪቲ እንዲያደረጉ መተካት ያስፈልጋል። በተለይ ፊዚካል አክቲቪቲ የሚሯሯጡ፣ ላይብራሪ መውሰድ፣ ማንበብ እንዲችሉ የተለያዩ መጽሐፎች ቤት ውስጥ ማምጣት የተለያዩ ነገሮችን መተካት ያስፈልጋል። ዝም ብሎ መከልከልም ብቻ አይደለም ግን፣ እንደ የእድሜያቸው ከፍ እያሉ ሲሄዱ ደግሞ የምንመርጥበትንም ሰዓት ረዘም ማድረግ እንችላለን። ረጅም ስንል በሶስት ሰዓት ሳይሆን አንድ ሰዓት ማድረግ ይቻላል፣ ግን የሚያዩትን ማወቅ ያስፈልጋል። አንዳንድ ኤጅ ላይ ሲደርሱ ደግሞ ፓረንታል ኮንትሮል ማድረግም በጣም አስፈላጊ ነው። ምክንያቱም ብዙ ነገሮች እንሰማለን። ልጆች የማይሆን ነገር እያዩ ራሳቸውንም የሚጎዱ የማይሆኑ ነገሮች ያለ እድሜያቸው መጥቶ ሊያዩ ይችላሉ። በተለይ ወላጆች ትልቅ ፈተና የሆነባቸው ስለ ቴክኖሎጂ ስናነሳ የማህበራዊ ሚዲያ አጠቃቀም ነው። ምክንያቱም በተለይ በማህበራዊ ሚዲያ ላይ የሚተላለፉት መረጃዎች ወሰን የላቸውም። ልክ ባህር ውስጥ እንደ መግባት ማለት ነው እና አንዳንድ ጊዜ ደግሞ የልጆችን ህይወት ለአደጋ እስከ ማጋለጥ የደረሱ መረጃዎችን ልጆች ጋር ሲደርስ እናያለን። ይሄ ምን ያክል ለወላጆች ፈተና ሆኗል? ትልቅ ፈተና ነው። ምክንያቱም ይሄ ነገር አዲስ ነው። እንግዲህ በቅርብ ዓመታት የመጡ እኛ በእሱ አላደግንም ያለምና ፈተና ነው እና እንዴት መጠቀም እንዳለብግን ራሳችንን ማስተማር አለብን። ራሳችንን አስተምረን ያው ፈተናው ማለፍ ይኖርብናል። ፈተና ነው ብለን መተው ሳይሆን ደግሞ ማለፍ የምንችለው ነገር ነው። በየእድሜያቸው ስንት አመት ድረስ ነው ስክሪን ማሳየት ያለብኝ ማቆም ያለብኝ ገደብ ማድረግ ያለብኝ ምን አይነት ነው? እንደገና ደግሞ የሚያዩትንም ማየት እንዳለብኝ ልክ አሁን እንደ ቀለጽ ነው ትልቅ ከተማ ላይ እንደማይጥሏቸው እዚህ ላይ መታል የለብኝም ብለው አስበው ከተቆጣጠርናቸው ልጆች ይሰሙናል። ሌላው ደግሞ የእኛ አጠቃቀም ነው። እሱ ትልቅ አርአያ መሆን አለብን። ልጆችን ከልክለን እኛ እሱ ላይ ቁጭ ካልን እሱ ራሱ ምን አይነት መልእክት እየላከን ነው። እሱን እሱንም እኛ አርአያ ሆነን ማሳየት አለብን። እኛም በገደብ እየተጠቀምን ማለት ነው። የእኛ አጠቃቀም ስቲ መጽሐፍሽ ላይም የምታነሹ ነጥብ ነው። አርአያ መሆን አለብን በእኛ በራሳችንም አጠቃቅም በማንኛውም ጉዳይ ላይ፣ በቴክኖሎጂ ብቻ ሳይሆን በምናደርገው የህይወት ልምምዳችን ለልጆቻችን አርያ በሚሆን መልኩ መሆን አለበት ብለሽ መጽሐፍሽ ላይ የምታነሹ ሀሳብ አለ እና። የኛ የስልክ አጠቃቀም ወይም ቴክኖሎጂ ላይ የምናጠፋው ጊዜ ራሱ ከልጆቻችን ላይም ጊዜ የሚወስድ ነገር ነው እና ስለሱ ንገረኝ። ይሄ ከልጆች ላይ የምንወስደው ጊዜ በልጆቻችን ላይ ምን አይነት ተጽዕኖ ይፈጥራል? መቼም ለልጆቻችን ትልቅ የምንሰጣቸው ጊዜ ነው፣ ታይም ነው እና ያ ደግሞ አብሮ ብቻ ጠገም መሆን አይደለም ያልተከፋፈለ አቴንሽን ከልባችን ሆነን ከልጆቻችን ጋር ማሳለፍ አለብን። አንዳንድ ጊዜ የምንሳሳተው ቤት ውስጥ ስላለን ብቻ ከልጆቻችን ጋር የምናሳልፍ ይመስለናል። ጆሮችን ላይ የሆነ ነገር አድርገን እያዳመጥን ከሆነ ወይም ከባክግራውንድ ላይ ቲቪ ከፍተን እየሰማን ከሆነ ያ ጊዜ መስጠት አይደለም እና እየተሻማብን ነው ማለት ነው ከልጆቻችን ጋር ይህን ጊዜና ጊዜ እና ከልጆቻችን ጊዜ የምናሳልፈው ጊዜዎች በሙሉ ያልተከፋፈለ አቴንሽን በሙሉ ሆነን ማሳለፍ አለብን እና ከልጆቻችን ጊዜ ብዙ እየወሰደብን ነው። እኛ በምንጠቀምበት ሰት ረጅም ሰዓት እንግዲህ ሶሻል ሚዲያ ነገር አንዱን ስታይ ወደ ሌላ ይወስድሻል ወደ ሌላ ሳታውቂው አንድ ሰዓት ሁለት ሰዓት ያልፋል ያ ላይ የሰረቅ ነው ነው ማለት ነው። በዛ ሰዓት ከልጆቻችን ጋር ማውራት እንችላለን። የልጆቻችንን ባህሪ ለውጥ ማየት እንችላለን። የሚጠይቁንን ጥያቄ ፎከስ አድርገን መመለስ ይህን ይህን ነው የሚወስድብን አይተዌና የልጆቻችን ለውጥ ሁሉ ማናይበት ጊዜ ይመጣል። ምክንያቱም ከቀልብ ሆነሽ ከልብሽ ሆነሽ ካላየሻቸው ልብሽ ወደ ሌላ ወስዶ ከልጆችሽ ጋር ያለሽ ኮሚኒኬሽን ሙሉ አይደለም ሙሉ ካልሆነ ደግሞ ካላዳመጥናቸው ናቸው፣ አዳምጠን ካልመለስን ጥሩ ኮሚኒኬሽን፣ ጥሩ ተግባቦት የለም ማለት ነው። ጥሩ ተግባቦት ከሌለ ደግሞ ጥሩ ግንኙነት አይፈጠርም። ለጥሩ ግንኙነት ጥሩ ተግባቦት ያስፈልጋል። ጥሩ ግንኙነት ከሌለን ደግሞ እየተራራቅን እንሄዳለን። እሱ እና ሌላው እኛ ማሳለፍ ያለብንን ጊዜ ሌላ ሰው ያሳልፋል ከነሱ ጋር ውጭ ቴክኖሎጂ ከእነሱ ጋር ያሳልፋል። ስለዚህ ልጆቻችንን እሱ ይመራልናል፣ እሱ ሼፕ ያደርግልናል እና ይሄ ከባድ ከባድ ችግር ነው። ምክንያቱም ከልጆቻችን ጋር ክፍተት ይፈጠራል። በልጅነት ላይታወቀን ይችላል። ያ ክፍተት ግን አንድ ቲኔጀር ፕሪቲን ከገቡ በኋላ ያ ክፍተት ይታየናል። ምክንያቱም በልጅነት እኛን እኛን ይፈልጋሉ ልጆች እንድናወራቸው አብረን እንድንጫወት ማሚ ዳዲ እኝ ልሽ እኝ በቃ እንዲያርግ ይላሉ። እኛ ደግሞ እዛ ቲኒ ሲደርሱ እነሱ ደግሞ ወደ ሌላ ሲሄዱ ልጅ እኔ ጋር አሁን ና ስንል ያንን ያልዘራነውን እዛ ጋ ማግኘት አንችልም። ስለዚህ ከልጅነት ጀምረን ልጆቻችን ላይ መዝራት አለብን። አብሮ ማሳለፉ በኋላ ላይ በጣም ጥሩ ውጤት አለው። በጣም ሶስት አይነት ወላጅነት እንዳለ ተጠቅሻለሽ። አንደኛው አምባገነናዊ ወላጅ የምትየው አለ፣ ስልጣን ያለው ወይም ምክንያታዊ ወላጅ ደግሞ የምትየው አለ። እና ደግሞ ሶስተኛው ሁሉም ፈቃጅ ብለሽ ደግሞ የምትየው የወላጅ አይነት እንዳለ መጽሐፍሽ ላይ ታስቀምጫለሽ እና እስቲ ከነዚህ ከሶስቱ ተመራጭ የሚባለው የወላጅነት አይነት ወይም ስኬታማ አስተዳደግን ሊያመጣ የሚችለው ወላጅነት ምን አይነት ነው? ከላይ አሁን እስካሁን ያነሳናቸውን ችግሮች በምን መልኩ መፍታት ይችላል? አው ሶስት አይነቱን እዚህ ላይ አድርጌያለሁ። አሁን ደግሞ የተለያዩ የተጨማመሩ ነው የተለያዩ አይነት ፓረንቲንግ ስታይል አለ እና እነዚህ ግን ለሁሉንም እዚህ ላይ ይካትተዋል ብዬ ስላሰብኩ ነው ሶስቱን ያደረግኩት። እና እኔ የምለው ምክንያታዊ የሆነውን ወላጅ ነው። ይሄ ምክንያታዊ የሆነው ወላጅ ሁለቱም አለ፣ አምባገነንነትም አለበት፣ ፐርሚሲቭም ነው ፈቅዳለሁ፣ ግን ባላንስ ያደረገ ነው። አምባገነን ማለት ግዴታ አምባገነንኑን ማለት ሳይሆን ልጆቻችንን መምራት አለብን የእኛን የምንመራቸውን አቅጣጫ ይፈልጋሉ። ያንን አቅጣጫ ማሳየት አለብን እና አንዳንዴ እኛ ኖ አይሆንም፣ ለአንተ አይገባህም ብለን የምናቆማቸው አሉ። የአምባገነን መሆን ሳይሆን በምክንያት ነግረን አሳምነን ካላመኑም ኖ የምንልበት አለ። ግን ሁሉን አይደለም፣ እኔ ስላልኩ ብቻ አይደለም። ሌላው ደሞ አምባገነን እኔ ስላልኩ ብቻ ምክንያት አይነግርም። እንዴት ይናገረኛል? ልጄ እንዴት ያወራል? እኔ ስላልኩ ብቻ ልጆቹ ባይ ዘ ወይ ሰክሰስፉል ሊሆን ይችላሉ ኢንተርምስ ኦፍ ላይክ እንትን ከሪየር ምናምን ሊሆኑ ይችላሉ። ግን ከዛ በኋላ በብዙ ነገር ሪሰርች እንደሚያሳየው አንገር ማኔጅመንት የሚያስቸግራቸው ሊሆኑ ይችላሉ። ወደ ሌላ ሱስ ሊሄዱ ይችላሉ። ብዙ አይነት አደጋ ሊኖር ይችላል። ይህን ሳይሆን እኛ ሁሉን ኦል ራውንድድ የሆነ ሁለንተናዊ እንትን ያለ ሰው ነው አይደለም ማሳደግ የምንፈልገው። ስለዚህ መሀል ላይ ፐርሚሲቭ የሚሆኑ ልጆቹ ራሳቸውን የማይገዙ በቃ የሚሆኑ ሊሆኑ ይችላሉ። ስለዚህ መሀል ላይ የምንፈቅደውንም መፍቀድ መፍቀር ሁሉንም ኖ ማለት ሳይሆን መሀል ላይ እኛ መሪዎች፣ ተጽዕኖ ፈጣሪዎች ልጆቻችን እኛ እንዲያከብሩን እንዲያዩን እንዲከተሉን እንጂ እንዲፈሩን ሳይሆን። ምክንያቱም ችግር በከማቸው ሰዓት እኛ ጋር ይመጣሉ። ምክንያቱም እናዳምጣለን፣ እንመልሳለን፣ ምክንያታዊ ነን። አምባገነን ግን እንዴት ተፈጥሮ ይሄ ነገር እኔ ቤት እንዴት ሊሆን ቻለ? የእኔ ልጅ ሆነ እንዴት እንደዚህ ያደረግ ስለሚሉ ልጆች አይመጡም። ሁለት አይነት ሰው ሊሆኑ ይችላሉ። ቤት ሌላ ውጭ ሌላ። ግን በምንም ችግር ሲፈጥሮ ኔጋ ልጅ መምጣት እንዲመጣ ማድረግ አለብኝ። አሁን ብዙ የምንሰማው ነገሮች አሉ። ቲኔጅ ላይ ወላጅ ጋር መሄድ ባለመቻልም ሊሆን ይችላል በተለያዩ ነገሮች እና የኔ ወላጆች አያውቁም እንደዚህ አይነት ነገር ብሄድ ይጮሁብኛል፣ ብሄድ እንዲህ ይላሉ የሚለው ሳይሆን ቢመጣ፣ እርግጥ ነው ላልቀበለው እችላለሁ፣ ግን ያንን ነገር እንዴት ነው አብረን የምንፈታው። እንደዚህ አይነት ነገር ሊያጋጥም ይችላል ብዬ የምመራው ከዛ የማወጣው ልጅ መሆን አለበት። እኔ ጋር ሲመጣ ሴፍ እንዲሰማ ዎች ማድረግ ያስፈልጋልና ያ ማለት ደግሞ ሁሉን ፈቃጅ መሆንም ማለት አይደለም። አይደለም ብሄድ እናትና አባቴ ጋር ችግር ያወጡኛል ብሎ የሚያስብ መሆን አለበት። ችግር ውስጥ እንኳን ቢገባ እዚህ እንጠቅላል ለማድረግ ሐሳባችንን ስልጣን ያለው ግን ደግሞ ምክንያታዊ ወላጅ በመሆን በቴክኖሎጂ ዘመን የቴክኖሎጂ አጠቃቀምን ምክንያታዊ በሆነ መልኩ ለልጆች በመስጠትም በመከልከልም ስኬታማ ልጆችን በዚህ ዘመን ማሳደግ እንችላለን። አዎ ይቻላል። ይቻላል። እንግዳዬን ሳራ ዘመኑን እጅግ አድርጌ ያመሰግናለሁ። ለዛሬ ያዘጋጀናቸው የጋቢና መሰናዶዎች እነዚህን ይመስሉ ነበር። በሚቀጥለው ሳምንት በሌሎች ማህበራዊ፣ ኢኮኖሚያዊ ወጣቶችን ህይወት የሚዳስሱ መሰናዶች እንገናኛለን። እስከዛው ሀሳባችሁን ለማካፈል በፌስቡክ አት ቪኦኤ አምሃሪክ ወይም በኤክስ ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት።